ካለፉት አራት ወራቶች በፊት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በውጭ የሚኖሩ ኢትዮጵያውያን በቀን ከሚያወጡት የቡና መጠጫ አንድ ዶላር ቀንሰው በኢትዮጵያ ለትምህርት፣ ለንጹህ ውሃ መጠጫና ለሕክምና አገልግሎት እንዲያበረክቱ መጠየቃቸው ይታወሳል። በዚህ መሰረትም ኢትዮጵያውያን በውጭ የሚኖሩ የልማት ድርጅት ቅድመ ሁኔታውን አጠናቁ ወደ ስራ መግባቱን አስተባባሪዎቹ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ገለጻ አድርገዋል። ከገለጻው በኋላም ለአስተባባሪዎቹ ከቀረቡት ጥያቄዎች መካከል አንዱ ገንዘቡ ከተሰበሰበ በኋላ ለሙስና እንዳይጋለጥ ምን ቅድመ ጥንቃቄ አለ ተብለው ለተጠየቁት የምክር ቤቱ ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያም ማብራሪያ ሰጥተውበታል። አንደኛ ይሄ ፕሮጀክት በጠቅላይ ሚኒስትሩ ጽህፈት ቤት የሚታይ ነው። ስለዚህ በአይነ ቁራኛ ይጠብቁታል ማለት ነው። እንደምናውቀው ሁሉ በአሁኑ ጊዜ የጠቅላይ ሚኒስትሩ ዘመቻ በሌብነትና በሙስና ላይ ምን እንደሆነ እናውቃለን። በእሳቸው ጽህፈት ቤት የሚታይ ነገር የዚህ አይነት አደጋ ይገጥሟል ተጠቅመዋል ብለን አንገምትም። ግን እሱ በቂ አይደለም። ሌላም ተጨማሪ የሆኑ ነገሮች አሉ። ይሄ ነገር የሚተዳደረው በአስተዳዳሪ ቦርድ ነው። ያ ቦርዱ እንግዲህ የሚወጣጣው ከዳያስፖራም ከሀገሪቷም ውስጥ ነው ማለት ነው። አስራ አንድ አባል ያለው ቦርድ ይኖራል። ከዛ ውስጥ ስድስቱ ከኢትዮጵያ ይሆናሉ፣ ሶስት ከመንግስት፣ ሌላው ደግሞ ሲቪክ ሶሳይቲ ከሚባሉት ከሀገር ውስጥ ይመረጣሉ። የተረፈው ደግሞ አምስቱ ከዳያስፖራ ነው የሚመጣው ማለት ነው። ከዲያስፖራ የሚመጡት ደግሞ ሁለት ከአሜሪካ፣ አንድ ከአውሮፓ፣ አንድ ከመካከለኛው ምስራቅ እና አንደኛው ደግሞ ከሌላው ቦታ፣ በአውስትራሊያም ሆነ በደቡብ አፍሪካ እነሱን የሚሸፍኑ ናቸው ማለት ነው። ለዚህ የልማት ገንዘብ መዋጮ የተለያዩ አካላትና ድርጅቶችን ድጋፍ የመጠየቅ እቅድ መኖሩንም ፕሮፌሰር አለማየው አብራርተው፣ ለምሳሌም የተባበሩ መንግስታት ድርጅትን ድጋፍ ገልጸዋል። ትንሽም ሙከራ አድርገን የተሳካልን የተባበሩት መንግስታት ነው። ሰክረታሪቱን ለአንድ አመት ሊደግፉልን ቃል ገብተውልናል። እሱ እንደምታውቁት ስራውንም ግልጽ በሆነ መንገድ በየሶሻል ሚዲያው ሊንክድን በየቦታው እያባዛ ነው እስካሁን ስለተደረገ የአጭር ጊዜ ቅስቀሳ የተገኘውንም ገንዘብ መዋጮ ፕሮፌሰር አለማየሁ ገልጸዋል። ኦክቶበር 22 በአውሮፓን አቆጣጠር ያኔ ነው እንግዲህ መዋጮ መሰብሰብ የጀምር ነው። ይህም ሳምንት ሆኖራል። ስብሰባው ከጀመር አሁን ወደ አራት መቶ ሺህ ብር ያህል ሰብስበናል ማለት ነው። ይህንንም እንግዲህ የሰበሰብነው በሶሻል ሚዲያ፣ በኢንተርኔት በሆነ ነገር ነው እንጂ ወደ ህብረተሰቡ ገብተን የሰራ ነው ምንም ይሄን ያህል ስራ የለም። ስለዚህ አሁን ዛሬ በዚህ ፕሬስ ኮንፈረንስ ላይ የምንጀምረው ይህንን ከሶሻል ሚዲያ ወደ ሰብአዊ ወይም ህዝባዊ በሆኑት ነገሮች ላይ ከኮሚኒቲ ጋር እንዴት አድርገን እንደምንገናኝ ነው ይህም እንግዲህ ማለት ምንድን ነው ከህዝቡ ጋር መቀላቀል አለብን ሁሉን ነገር በሶሻል ሚዲያ ና በኢንተርኔት ሊሰራ አይችልም አስፈላጊ በሆነ መንገድ በቤተ ክርስቲያን ሆነ በመስጅድም ሆነ በሲቪክ ሶሳይቲ ደረጃ በሌሎችም አኳኋን መሳተፍ አለብን ማለት ነው በጋዜጣዊ መግለጫው ስነስርዓት ላይ የተገኙት ኢትዮጵያዊ አቶ ዮሴፍ ስዩም ከጓደኞቻቸው ጋር በመሆን ያሰባሰቡትን የ60 ሺህ ዶላር ቼክ በዚህ ወቅት አበርክተዋል በስነ ቱ ላይ የተገኙት የኪነ ጥበብ ባለሙያና የሰብአዊ መብት ተሟጓቹ አቶ ታማኝ በየነም አስተያየታቸውን ሰጥተዋል። ጠቅላይ ሚኒስትር አብይ ጥሪውን ካደረጉበት ጊዜ ጀምሮ እነዚህ ከኋላ የምትመለከቷቸውና ዛሬ ያልተገኙት አባሎቻችን ከፍተኛ ስራ ሲሰሩ ቆይተዋል። እነዚህ እኔ አብሬያቸው ለመስራት የተዋወቅኳቸውና ይህን ስራ በመስራት ላይ የሚገኙት ከራሳቸው አልፈው ለሌሎች እርዳታ መስጠት የሚችሉ በሙያቸው ኑሯቸው የተሟላላቸው ግን በህይወት ደግሞ ሀገር ውስጥ ያለውን ችግር ተገንዝበው ከጊዜያቸው፣ ከእውቀታቸውና ከገንዘባቸው ለማካፈል በ ልቦና የተነሱ ሰዎች ናቸው። ይህን ምስክርነት ነው የምሰጥላቸው። እኔ ለአንድ ወር ወደ ኢትዮጵያ ሄጀ ስለነበር በዛ አንድ ወር ውስጥ ግን ብዙን ስራ ሰርተው ጨርሰው ነው የጠበቁኝ እና ህጋዊ መስመር የማስያዝ የባንክ አካውንት የመክፈት ሌሎች ብዙ ስራዎች ተሰርተዋል። ሁላችንም በአንድ ላይ ያስተባበረን እና ይህን ፕሮጀክት የተሳካ ለማድረግ በሙሉ ልብ እንድንሳተፍ ያደረገን የጠቅላይ ሚኒስትሩ ጥሪ ብቻ ሳይሆን ለመጀመሪያ ጊዜ መንግስትን ስንጠይቅ ነ ይኖር ነው እድሜያችንን ሙሉ በምንችለው ስንጠይቅ ኖረናል። አፍሪካ፣ ሚድልስ፣ አሜሪካ፣ ካናዳ የምንገኘው በሙሉ ይህን ፕሮጀክት በማሳካት የበኩላችን ማድረግ አለብን። ለዲደብሊው ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ።